በሰሜን ወሎ በወልዲያ በመርሳ በቆቦና በሌሎች የዞኑ ከተሞች ከተፈጠረው ግጭት በኋላ ዛሬም ሰዎች እየታሰሩ ነው ሲሉ ነዋሪዎች ለአሜሪካ ድምፅ ገልጠዋል። ጽዮን ግርማ ዝርዝር ይዛ ቀርባለች። ሰሞኑን ውጥረት በሰፈነባቸው የሰሜን ወሎ ዞን ሶስት ከተሞች ዛሬም ተረጋግቶ የስራ እንቅስቃሴ ሙሉ በሙሉ አለመጀመሩን፣ ትምህርት ቤትም እንዳልተከፈተ ነዋሪዎች ለአሜሪካ ድምፅ ተናግረዋል። በአንጻሩ ደግሞ ሰዎች እየታሰሩ መሆኑንም ገልጸዋል። የወልዲያ ከተማው ነዋሪ ለደህንነታቸው ስለሚሰጉ ማንነታቸውን እንድንደብቅ ጠይቀውናል። ዛሬም ከሌሊት ጀምሮ በወልዲያ እስር አለ ብለዋል። ያ በጣም ብዙ ወጣት በተጨናነቀ ታስሯል። ያው የአካባቢ ሽማግሌ የተባሉ ሰዎች ነበሩ፣ እነሱ ጨምሩ ባለ ሀብቱንም ወጣትንም እንዳለ ሙኒተር በስሏቸዋል። አሁን ያለበት ቦታ ታውቋል። ያው ስቴዲዮም የሚታወቀው ለኳስ መጫወቻ እንጂ በአሁኑ ሰዓት አዲሱ ማረሚያ ቤት እየተባለ እየተነገረለት ነው ያለው። ትላንት ያነጋገርናቸውን የመርሳውን አዛውንት ዛሬ በከተማቸው ያለውን ሁኔታ ጠይቀናቸው ነበር። የሰዎች መታሰር እንዳሳሰባቸው ተናግረዋል። አጠቃላይ በሙሉ ተረኛ ልጅ በሙሉ ተይዘው እየታሰሩ ነው። እንግዲህ ፌዴራል ነው የሚያስራቸው። ያሉበትን ቦታ አይታወቅም። የከተማው ሰው ዝም ቤቱ ገብተው ተቀምጠዋል ሌላው የመርሳ ከተማ ነዋሪ እንደገለጹት በዛሬው ዕለት የከተማው አስተዳዳሪዎች ከተማው እንዲጸዳ ጥረት ሲያደርጉ ነበር ብለዋል። ጽዳት እንዲጸዳ ያደረጉ እዛ ተቃጥሎ የወደቁ ስልጆች ምናምኖች ሁሉ መንገድ ውስጥ ቃልቱ ተጸዳ። እነሱም መስሪያ ቤታቸውን ሰራተኛቸውን አዘው ሲያጸዱ ነው ያሉት። መኪናዎችም ዛሬ ተመላልሰዋል። የተወሰኑ መኪናዎች፣ ሚኒባሶች ጠዋት ላይ ከደሴም ከወልዲያም ተዋል። ያው የግለሰቡ ቤት አልተከፈተም እንጂ በአሁኑ ሰዓት ሰው እየተንቀሳቀሰ ነው እና መንገዱ ከፈት ግለሰቦች እንዲከፍቱ ንገሩ በሚል ሽማግሌዎችን አብዞ ነበረ ከንቲባው። ሽማግሌዎች ደግሞ ምን ዋስትና አለ የምንፈሰው መጀመሪያ እስረኞችን ወቃ አለብን ቢያንስ እንዳሉ አይለቀቁ እንኳ በሚል ነበር የተለያዩ ያው በዛ መልኩ እንደተለያ ያለመስማማት እንደተለያዩ። ከዛ በኋላ ምንም አይነት ጥሪ አልተደረገም። ሽማግሌዎችን ድጋሜ ምስር አላደረጉም። ከንቲባዎችና አመራሮችም ሽማግሌዎችን ለመጥራት አላሰቡም። ቻ አንዱ ግን እንደተባለ ነው። ልጆችም ተወስደዋል። እዚህ መዋለ ሕጻናት ከነበረበት ቤት ያሉትም እንዳሉ ናቸው። የተወሰዱትም ወዴት እንደሆነ ያው አልታወቀም። እስካሁን ድረስ የተረጋገጠ ነገር የለም ማለት ነው። በተመሳሳይ ግጭቱ በበረታበት ቆቦ ከተማም እንዲሁ የስራ እንቅስቃሴ ሙሉ ለሙሉ አለመጀመሩን ያነጋገርናቸው ነዋሪ ለአሜሪካ ድምፅ ተናግረዋል። ዛሬ አስራ ሁለተኛ ቀኑን ያስቆጠረው የሰሜን ወሎ ግጭት በወልዲያ ከተማ ከጥምቀት በዓል አከባበር ማግስት በሚከበረው የቃና ዘገሌላ በዓል ላይ በመንግስት ታጣቂዎች የተገደሉ ሰዎች የቀሰቀሰው ተቃውሞ እንደሆነ ሰሞኑን ስንዘግብ መቆየታችን ይታወሳል። በዚህም ምክንያት ቁጥራቸው እስካሁን በይፋ ያልታወቀ ነገር ግን ነዋሪዎቹ እንደሚሉት በአጠቃላይ ከሀያ በላይ ሰዎች መገደላቸው ተዘግቧል። በተጨማሪም አካላቸው የተጎዱ ሰዎች ሕክምና እየተደረገላቸው እንደሆነም ስንዘግብ ቆይተናል። በዚህ ግጭት በግድያው የተቆጡ ወጣቶች የመንግስትና የባለ ሀብቶችን ንብረት ማቃጠላቸውን እንዲሁም ለመንግስት ድጋፍ ይሰጣሉ ያሏቸውን የትግራይና የአማራ ተወላጆችን ቤትና ንብረት የካቢኔና የፖሊሶችን ቤት ማቃጠላቸውን ጠቅሰን መዘገባችን አይዘነጋም።